ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢሮብ ወረዳ የዳውሃን ከተማ ህዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃውሟል። ውሳኔው ኢፍትሐዊ ነው ያለው ህዝብ ፍትህ አልባ ሰላም ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የህዝባዊ ወያነ ሓርነት ትግራይ መግለጫ ደግሞ ህዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። በዛሬው ሰልፍ ከወጡ አንደኛው አቶ ወልዴ ብስራት ይገኙበታል። እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም። እነሱ የራሳቸው ማንነትን ይዞ እኛ ራሳችን ማንነት ይዘን መሆን አለብን። ዝርዝሩን በዕለቱ አብይ ርዕስ ተቀብል። ጤና ይስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ አርብ ሰኔ 1 2010 ዓ ም ምሽት አስተናጋጆቻችሁ ቆንጅ ይታየና ሰለሞን ክፍሌ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በኢሮብ ወረዳ የዳህዋን ከተማ ህዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃወመ። በተቃውሞ ሰልፉ የወጣው የከተማዋ ህዝብ የውሳኔው ተግባራዊነት ለኢሮብ ህዝብ ህልውና አደጋን ይጋርጣል ብሏል። ውሳኔው ይህ ፍትሐዊ ነው ያለው ህዝብ ፍትህ አልባ ሰላም ሊኖርም ብሏል ዛሬ ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የህወሀት መግለጫ ህዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። ከዜና በኋላ በአብይ ርዕስ እንመለስበታለን። ኢትዮጵያ ውስጥ የአስረኛ ና የአስራ ሁለተኛ ክፍሎች ተማሪዎች ፈተና በሚወስዱበት ጊዜ በኦሮሚያ ና በሶማሌ ክልሎች አዋሳኝ አካባቢዎች ውስጥ የሶማሌ ክልል ልዩ ሀይል ያደርሰዋል በሚባል ጥቃት ምክንያት ብዙ ትምህርት ቤቶች መዘጋጀታቸውንና የብዙ ሺህ ተማሪዎች የትምህርት ሂደት መስተጓጎሉን የአካባቢው ነዋሪዎች ና ባለስልጣናት ለአሜሪካ ድምጽ ተናግረዋል ይህንንም ከዜና በኋላ በመጽሄት ክፍለ ጊዜ እናቀርባለን ሩሲያ ጂ ሰባት ባለጸጎቹ ሀገሮች የመሪዎች ጉባኤ ላይ እንድትካፈል መጋበዝ አለባት ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ፕሬዝደንቱ የመሪዎቹ ጉባኤ ወደሚካሄድባት ወደ ካናዳው ለመጓዝ ከዋይት ሃውስ ሲነሱ ለጋዜጠኞች በሰጡት ቃል ሩሲያን ከማንም በላይ የሚያባንናት ሰው ቢኖር እኔ ነኝ፣ ያ እንዳለ ሆኖ ጉባኤው ላይ መገኘት አለባት ብለዋል። አንድ ሌላ የጂ ሰባት አባል ሀገር መሪ የኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቴ የሚስተር ትራምፕን ሀሳብ ደግፈው በትዊተር ጽፈዋል። የጉባኤው አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶም ሀገራቸው የሩሲያን ማኅበሩን ተመልሳ እንድትቀላቀል መፈቀድ መቃወሟን ትቀጥላለች ሲሉ አስታውቀዋል። የክሬምሊኑ ቃል አቀባይ ድሚትሪ ፔስኮቭ ግን እሰጥ አገባውን ከምንም ባለመቁጠር ሩሲያ ትኩረቷን ሌሎች መድረኮች ላይ የዋለች ነው ማለታቸውን ስፑትኒክ የዜና አገልግሎት ዘግቧል። እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም ሩሲያ ማኅበሩን መቀላቀሏን ተከትሎ በዓመቱ ጂ8 ተብሎ እንደነበር ይታወሳል። ሆኖም ሩሲያ የዩክራይን ግዛት የሆነችውን ክሪሚያን በ2014 ዓ ም ላይ ወራ ከያዘች በኋላ ከቡድኑ ታግዳለች። ባለፈው ዓመት ነው ሞስኩ ከነጭራሹ ከቡድናችሁ ወጥቻለሁ ስትል ያስታወቀችው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሺንዞ አቤን ማለትም የጃፓኑን ጠቅላይ ሚኒስትር ትናንት በዋይት ሀውስ ተቀብለው አነጋግረዋል። ፕሬዚደንት ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር እንደሚነጋገሩ ከታቀደበት ጊዜ በቀናት ቀድመው ነው አቤን ያገኟቸው ማለት ነው። ትራምፕና የሰሜን ኮሪያው መሪ ሲንጋፖር ላይ የሚገናኙት በመጪው ማክሰኞ ሲሆን፣ በተጨባጭ የሚታወቅ ነገር እንደሌለ ትራምፕ አምነው ተቀብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ላቲሳ ሆክ ያጠናገረችው ዘገባ አለ። አዳነች ፍሳዬ ታቀርባለች። ሽንዞ አቤ ወደ ዋሽንግተን የመጡት ስለ ዩናይትድ ስቴትስና ስለ ጃፓን የንግድ ግንኙነት ለመነጋገር ሲሆን ዋናው አጀንዳቸው ከሰሜን ኮሪያው መሪ ጋር ስለሚደረገው ንግግር ሳይሆን አልቀረም። የአሜሪካው ፕሬዚደንት ለሚካሄደው የመሪዎቹ ጉባኤ ብሩህ ተስፋ አንጸባርቀዋል። ትልቅ ስኬት ይኖረናል። በአንድ ስብሰባ የሚሆን አይመስለኝም። ይህ ለብዙ አስርተ ዓመታት ሲራዘም የቆየ ነው። ከዚህ ቀደም ደጋግሜ እንደ ተናገርኩት ሁሉ በሌሎች ፕሬዚደንቶች መከናወን የነበረበት ነገር ነው። ከሁለት ሳምንታት በፊት ፒዮንግያንግ ጠባዝ ልፈፋ አሰምታለች በሚል የጉባኤውን መካሄድ ሰርዘው ነበር። ኋላ ግን ከኪም ዦንግ ኡን የተላከው ደብዳቤ የወዳጅነት ስሜት አለው በሚል ሐሳባቸውን ለውጠው ለመሰብሰብ ወሰኑ። ትራምፕ አያይዘውም ከሰሜን ኮሪያ ጋር ስምምነት ከተደረገ ዩናይትድ ስቴትስ፣ ጃፓን፣ ቻይና እና ደቡብ ኮሪያ በሰሜን ኮሪያ የኢኮኖሚ እድገት ለመርዳት ዝግጁ ናቸው ብለዋል። የጃፓን ጠቅላይ ሚኒስትር ለዲፕሎማሲው ጥረታቸው ትራምፕን አሞግሰዋል። በኮሪያው ልሳነ ምድር ዘላቂ ሰላም እንዲኖር መላው ዓለም ይመኛል ሲሉም አስገንዝበዋል። ከፒዮንግያንግ ጋር ለሚደረገው ማንኛውም አይነት ስምምነት መለኪያ የሚሆነው የኒውክሌር መሳሪያዋን ሙሉ በሙሉ ማስወገድና የተባበሩት መንግስታት ድርጅት ውሳኔን ማክበር ነው ብለዋል። ለጉባኤው ዝግጅት አስቀድመው ከሰሜን ኮሪያው መሪ ጋር የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ፣ ፕሬዚደንት ትራምፕ ወደ ጉባኤው የሚሄዱት አእምሯቸውን ክፍት አድርገው ነው ብለዋል። ዩናይትድ ስቴትስ አቋሟን በተደጋጋሚ ግልጽ አድርጋለች ተቀባይነት የሚያገኘው የኮሪያ ልሳነ ምድር ሙሉ በሙሉ ሊጣራ በሚችልና ዘላቂ በሆነ መንገድ ከኒክሌር ጦር መሳሪያ ነፃ መሆን አለበት የሚል ነው። የአሜሪካ አቋም የኮሪያው ልሳነ ምድር ከኒክሌር ነፃ መሆን እስከሚጠናቀቅበት ጊዜ ድረስ በሰሜን ኮሪያ ላይ የተጣለው ዓለም አቀፍ ማዕቀብ እንደሚቀጥል ዩናይትድ ስቴትስ ግልጽ አድርጋለች። የዲፕሎማሲያዊ ጥረት ከከሸፈም ተጨማሪ ማዕቀብ ትጥላለች ዩናይትድ ስቴትስ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስድስት ህገ ወጥ የሰው አዘዋዋሪዎች ላይ ሊቢያ ጠረፍ ላይ ፍልሰተኞችን የብዝበዛ አድራጎት ይፈጽሙባቸዋል በማለት ወንጅሎ ዓለም አቀፍ ማዕቀብ ደነገገባቸው። ሁለቱ ኤርትራውያንና አራት ሊቢያውያን ከአፍሪካ ሀገሮች በሜዲትራኒያን ባህር አቋርጠው አውሮፓና ሌሎችም ሀገሮች ለመድረስ የሚጓጉ ፍልሰተኞችን የሚበዘብዝ ቡድንና ሚሊሺያ አደራጅተው የሚንቀሳቀሱ ናቸው ብሏል። ከትናንት ሐሙስ ጀምሮ ተግባራዊ የሆነው ዓለም አቀፉ ማዕቀብ ስድስቱ ህገወጥ አዘዋዋሪዎች የባንክ ሂሳቦቻቸው እንዳይንቀሳቀሱና በዓለም ዙሪያም ዓለም አቀፍ ዝውውር እንዳያደርጉ የሚከለክል ነው። የጸጥታው ምክር ቤት በጉልበት ሰዎችን በህገወጥ መንገድ በሚያዘዋውሩ ቡድኖች ላይ ማዕቀብ ሲያውጅ ይህ የመጀመሪያ ጊዜ መሆኑ ነው። ሊቢያ ውስጥ ህገወጥ አዘዋዋሪዎች በአንድ የባሪያ ንግድ ገበያ ላይ አፍሪካውያን ፍልሰተኞችን በጨረታ ሲቸበችቡ ባለፈው ህዳር ወር የተላለፈ የሲኤንኤን ቴሌቪዥን ስርጭት በፍልሰተኞች ላይ ስለሚደርሰው በደል አጉልቶ ማሳየቱ ይታወሳል። ማዕቀብ የተደነገገባቸውን ስድስቱን ሰዎች ስም ዝርዝር ያቀረበችው የምክር ቤቱ ቋሚ አባል ኔዘርላንድስ እንደሆነች ታውቋል። ሁለቱ ኤርትራውያኑ ፍትዊ አብዱረዛቅ እና ኤርሚያስ ግርማ የሚባሉ ናቸው በብዙ አስር ሺዎች የተቆጠሩ የሚበዙት ከአፍሪካ ቀንድ የሚነሱ ፍልሰተኞችን እያሽለኮለኩ ወደ ሊቢያ ጠረፍ ከዚያም ወደ አውሮፓና አሜሪካ የሚያሻግሩ መሆናቸው ተዘግበዋል። በመጨረሻም ዓለም አቀፍ ቀይ መስቀል ከየመን ሰባ አንድ ሰራተኞቹን አስወጣ። ጦርነቱ እየተባባሰ በመሆኑና ሰራተኞች ለጥቃት በመጋለጣቸው እንደሆነም አስታውቋል። ቀይ መስቀል ትላንት ባወጣው መግለጫ በአሁኑ ወቅት የምናካሄደው እንቅስቃሴ እየታገደ ዛቻ እየተሰነዘረብንና በቅርብ ሳምንታት ደግሞ በቀጥታ ኢላማ እየተደረግን ነው ብሏል። ሰባ አንድ ሠራተኞች መውጣታቸው የድርጅቱን የቀዶ ጥገና ሕክምና፣ የውሃና የምግብ እርዳታ መርሃ ግብሮቹን የሚነካ ይሁን እንጂ አራት መቶ ሀምሳ ሠራተኞቹ አሁንም ስራቸውን እንደሚቀጥሉ ቃል አቀባዋ ሜሪ ክሌር ፌጋጋሊ አመልክተዋል። ባለፈው ሚያዝያ ወር የመን ታኢዝ ከተማ ውስጥ ማንነቱ ያልታወቀ ታጣቂ ተኩስ ከፍቶ አንድ ሊባኖሳዊ የዓለም አቀፍ ቀይ መስቀል ሰራተኛ ገድሏል። ዜናው በዚሁ ይጠቃልላል። በመጨረሻ የአንድ ዜና ላክል፣ ሶሎሞን ዝነኛው አሜሪካዊ የምግብ ስራ ባለሙያ እና በቴሌቪዥን ስርጭቱ የሚታወቀው አንቶኒ ቦርዴን አረፈ። በቴሌቪዥን ፕሮግራሙ ዓለም አቀፍ ዝናን ያተረፈውና የምግብ አሰራር መጽሐፍት ደራሲው የ61 አመቱ አንቶኒ ቦርዴን ዛሬ አርብ ፈረንሳይ ውስጥ ሞቶ ነው የተገኘው። የራሱን ህይወት አጥፍቶ እንደሆነ ነው ሲኤንኤን ቴሌቪዥን የገለጸው። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች አንዱን ከወዲሁ ለማስተዋወቅ እና አሁን ዶክተር አብይ አለ ቅድመ ሁኔታ እንቀበላለን ሲሉ የግድ ቁጭ ብሎ መነጋገር መደራደር ያስፈልጋል። ምክንያቱም ያ በካርታ የተሰመረው ቤተ ክርስቲያንና መቃብር ይለያል፣ ትምህርት ቤት ለሁለት ይከፍላል። ይሄ ሊሆን የሚችል ነገር አይደለም። ስለዚህ በአካል ተገናኝቶ ካል እንደሚተከልበት ጊዜ እንዲህ አይነት ጉራማሌ ሁኔታ ሲፈጠር መደራደር ያስፈልጋል ወደ ስምምነት መድረስ ያስፈልጋል። ቀንጭመን ያሰማናችው ያሰማናችሁ ድምፅ የዶክተር ያዕቆብ ኃይለ ማርያም ነው። በኢትዮጵያ ስለ ሕዝብ ከመኖሪያው መፈናቀልና መፍትሔዎቹ መልስ ከሰጡበት የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አብይ ርዕስ በኢሮብ ወረዳ የዳህዋን ከተማ ሕዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃውሟል። በተቃውሞ ሰልፉ የወጣው የከተማዋ ሕዝብ የውሳኔው ተግባራዊነት ለኢሮብ ሕዝብ ሕልውና አደጋን እንደሚጋርጥ ተናግሯል። ውሳኔው ይህ ፍትሐዊ ነው ያለው ሕዝብ ፍትህ አልባ ሰላም ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የህወሓት መግለጫ ሕዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። መለስካቸው አመሃ ዝርዝሩን ልኳል። ከጥቂት ቀናት በፊት የኢህአዴግ ሥራ አስፈጻሚ ኮሚቴ ተሰብስቦ ባሳለፈው ውሳኔ መሠረት የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ አለምንም ቅድመ ሁኔታ ተቀብሎ ተግባራዊ ለማድረግ የደረሰበትን ውሳኔ በኢሮብ ወረዳ የዳዋን ከተማ ሕዝብ በብርቱ እንደተቃወመው ታወቀ። የከተማው ሕዝብ ሰላማዊ በሆነ መንገድና በወረዳው አስተዳደር ዕውቅና መሠረት ያደረገው የተቃውሞ ሰልፍ እንዲዘገይ ህወሓት ጠይቆ ወደነበረ ለቪኦኤ የተናገሩት የወረዳው አስተዳዳሪ አቶ ንጉሴ ሃጎስ ሕዝቡ ጥያቄውን እንዳልተቀበለና በሰላማዊ የተቃውሞ ሰልፍ እንደገፋበት ገልጸዋል። በዚህች ትንሽ የወረዳ ከተማ ከሦስት ሺህ በላይ ሕዝብ ተሰልፎ እንደተቃወመ እሳቸውና ሌሎችም የከተማው ነዋሪዎች ለቪኦኤ ተናግረዋል። ካነጋገርኳቸው የከተማው ነዋሪዎች አንዱ አቶ ወልዴ ብስራት ለተባሉ ሰው ለምን ተቃወሙ የሚል ጥያቄ አቅርቤላቸው ነበረ። እንግዲህ ሰላም፣ የኢሮብ ህዝብ ሰላም ይፈልጋል፣ ግን ፍትህ አልባ ሰላም የለም። ፍትህ የሰላም እናት ናት። ፍትህ ሲገኝ ነው ሰላም የሚገኘው። ሰው ፍትህ ሰላም መፈለግ ማለት ምን እንደሆነ አይገባንም። ስለዚህ እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም። እነሱ የራሳቸው ማንነትን ይዞ፣ እኛ ራሳችን ማንነት ይዘን መሆን አለበት። አናሳ ብሔረሰቡ በሁለት አገር ከተከፈለ እንዳልነበረ ነው የሚሆነው። ስለዚህ አንድ ሰብአዊ ክብርን አስህደህ ሰላም ልታገኝ አትችልም። እና የሰላምና ፍትህ ነው። አቶ ወልዴ ብስራት የአልጀርሱ ስምምነትን ቢሆን ችግር ያለበት ነው ይላሉ። በአልጀርስ የተደረገው ስምምነት ቢሆን በምንም ህዝቡን ያላሳተፈ የኢሮብ ህዝብ ያቀረበውን ሰነድ በደንብ ያልቀረበበት፣ አሁን አደለም እኮ ችግር የተፈጠረው ከመጀመሪያው ይሄ ውሳኔ ሲወሰን ጀምሮ የኢሮብ ህዝብ ለኢትዮጵያ መንግስት በየእርከኑ እስከ ዩኤን ድረስ ማመልከቻ አስገብተዋል፣ ጥሪውን አሰምተዋል። አሁን በድንገት የወጣው ዳግም ተነስቶ እየተቃወመ ነው ያለው። ሌላው የዳውሃን ከተማ ነዋሪ አቶ ስዩም ዮሐንስ ውሳኔው በተለይ የኢሮብን ህዝብ ለምን እንደሚጎዳው ያብራራሉ። ዋና ፍሬ ነገሩ የነበረው አልጀርስ ስምምነቱ ተግባራዊ የሚሆን ከሆነ እኛ እንደ ብሔረሰብ መቀጠል አንችልም። በሁለት የሚከፍለን ነገር ነው። ስለዚህ ሲጀመር ድርድሩም ሲደረግም ነባራዊ ሁኔታም ያላገናዘበ ያለው ታሪኩም በደንብ ያላየና የማይሆን ለብሔረሰቡ የማይመጥን ስለነበረ አንቀበለውም፣ ድሮም አልተቀበልነውም፣ አሁንም አንቀበልም በማለት ነበረ። መፍትሄ ነው ብሎ የሚለው ነገር አለ? ህዝቡ እንዴት ቢሆን ይሻላል ብለው ነው የሚያቀርቡት አማራጭ አለ? ጀመር በኢትዮጵያ መንግስትም መፈረም አልነበረበትም። ውሉ ከተፈረመ ጉዳዩም ያው ማስመለስ አይቻልም። ግን ውሳኔው ግን ተግባራዊ መሆን አይችልም። ተግባራዊ የማይሆንበት ምክንያት ደግሞ እኛም እንታወቃለን ያው ድንበር የምንኖር ሰዎች ስለሆን ኤርትራ ጋር ያሉት እኛም እኛም እናውቃቸዋለን እነሱም ያውቁናል። የእኛ ድንበርን እነሱ ያውቃሉ። ስለዚህ እኛ ተግባብተንም መጨረስ የምንችለው ነገር ነው። እነሱም የራሳቸውን መሬቱም ያውቃሉ፣ እኛ ደግሞ የራሳችን ስለምናውቅ ትራዲሽናልን መጨረስ የሚቻለው ነገር ነው እንጂ በሄግ ውሳኔ ወይም ባልነበሩበት በአየር የተነሳው ፎቶ ተደርጎ የምን እሱ መፍትሄ ሊሆን አይችልም። አሁንም ራሱ ሁለት ላይ የሚከፍል ከሆነ መፍትሄም ሊያመጣ አይችልም፣ ፈለገውን ዘላቂ ሰላምም ሊያመጣ አይችልም ነው የሚሉት። እንደው በእርስዎ አስተያየት የሰላም ሂደት እንግዲህ ተፈላጊ ነው በሁሉም ዘንድ እንዴት ቢጀመር ይሻላል ነው የሚሉት? አዎ ብለናል። አሁን ሁሉም አንድ ሀሳብ ነው ያለው ለው እዚህ አካባቢ ተግባብቶ የሚኖር ህዝብ ነው አንድ ህዝብ ነው እና ይረዳዳል። ስለዚህ አሁን እያልኩ የነበረው ምንድን ነው እኔም የእኔም ሀሳብ የሆነው ነው ሰላም ይፈለጋል፣ በጣም ይፈለጋል። ሰላሙን ግን የምትፈልገው የራስህን ሰጥተህ አይደለም፣ የራስህን ይዘህ ነው ሰላምን የምትፈልገው የራስህ ቤትህን ከሰጠው ያው ያለ ቤት ትኖራለህ የቤትህን ለሌላ ሰው ትሰጣለህ። እና ይሄ ሰላም ሊያመጣ አይችልም። የየራስን ይዘህ ግን ሰላም ማድረግ ይቻላል። የእኛ አቋም ማለት ነው። ለመሆኑ አሁን በድንበር አካባቢ በዛ አካባቢ እንዴት ያለ እንቅስቃሴ ያለ ነው ለአድማጮቻችን ሊነግሩኝ ይችላሉ? ድንበሩ ብዙ ጊዜ በመሀል ሀገር የሚነገረውን አይነት አይደለም። መሀል ሀገር ምንድነው የሚባለው? ኖ ፒስ ኖ ዋር ሁኔታ አለ ነው የሚባለው። እዚህ ሁሌ ዋር ነው ያለው። ባይ ዘ ወይ ሁሌ ጥይት የሚሰማበት በየሌሊቱ በየጠዋቱ የሚሰማበት ነው። ሰው በጦርነት መሀል ነው የሚኖረው። ግን የሚፈልገው ምንድን ነው? የራሱን ይዞ ይሄ የሚጣሉ ያሉት ወይም ደግሞ እንትን ወከባን የሚፈጥሩት የሁለቱም መንግስታት ሊሆን ይችላል እንጂ ህዝቡ ተረራቶ አበው የኖረ ህዝብ ነው። እርስ በርስ በደንብ ይታወቃል። ግጭትን ቢያጋጥም አካባቢ ሽማግሌ ይፈታው የነበረ ጉዳይ ነው። ስለዚህ አሁንም በሱ ምክንያት ነው መጨረት የምችለው ነው እንጂ አዲስ አበባ ላይ አስመራ ላይ ሆኖ በመፎካከር በመወዳደር የሚደረግ መፍትሄም አደለም ነው የሚለው ከጅምሩ ማለት ነው። የኢሮብ ወረዳ አስተዳዳሪ አቶ ንጉሥ ያጎስም የኢትዮ ኤርትራ የድንበር ኮሚሽን ውሳኔ ሊያስታርቅና የሰላም መሠረት ሊሆን እንደማይችል የህዝቡ እምነት እንደሆነ ይናገራሉ። አስቀድመን ግን ስለ ድምፁ ጥራት ጉድለት ይቅርታን እንጠይቃለን። ሁለቱም መንግስታት ነገሩን ወደ ህዝብ አውርዶ ህዝቡን ተወያይቶ የት ወዴት ኤርትራ እንደሆነ የት ወዴት ደግሞ ኢትዮጵያ እንደሆነ ስለሚያውቅ ህዝብ በተወጣጣና በህዝብ ተሳትፎ የመሰረተ ግንኙነት ዘላቂ ሰላምን ስለሚያ ስለሚጠቅማል ከፖለቲካዊ ጉዳይ ወጣ ብሎ ተሆኖ ህዝብ ተወያይቶ መሰታት አለበት። ካልሆነ የደንበር ኮሚሽን ውሳኔ አቶ ንጉሴ ጨምረው እንደተናገሩት ዛሬ ዘጌት ብሎ ህወሓት ባወጣው መግለጫ ህዝቡ ያላመነበት ውሳኔ ተግባራዊ እንደማይሆን አስታውቋል መለስካቸውን ለዘገባው እናመሰግናለን ውሳኔውን አስመልክቶ የትግራይ የኮሚኒኬሽንስ ጉዳዮች ኃላፊ አቶ ረዳኢ ሀለፎም የህዝባዊ ወያነ ሀርነትን መግለጫ ያስረዳሉ። እዚ ናይ አልጀርስ ስምምዕነት ዝብል ወሲዱ ዝበዝሕ እውለት ከሉ ማሕበራዊ ሚዲያ ገለ ከምትንዕዘቦ ኣለና ልካ በማኅበራዊ ሚዲያ እንደታዘብነው የአልጀርስ ስምምነትን ተመርኩዞ አንድን መሬት ቆርሶ ለኤርትራ አሳልፎ ለመስጠት ዝግጅት እንዳለ በሚገልጽ መልኩ የተለያዩ ሰዎች የየራሳቸውን ትርጉም በመስጠት ላይ ስለሚገኙ ይህንን ብዥታ ለማጥራት ያለመ ነው መግለጫው። ሉዓላዊነታችንን አሳልፈን እየሰጠን ነው የሚሉ የማኅበራዊ ሚዲያ ዘገባዎችም ስለ ታከሉበት ጭምር ነው ለማጥራት የሞከር ነው የኢህአደግ መግለጫ የአልጀርስ ስምምነትና የድንበር ኮሚሽን ውሳኔን ተቀብለን ለመተግበር እንሰራለን ነው የሚለው ስለዚህ ወደ ድርድር እንቅረብ ማለት ነው ከዚህ ባለፈ ግን ከድርድርና ከውይይት የሚሆነውን ሁኔታ አስቀድሞ በመተንበይ ወይም ከራስ ጥቅም በመነሳት የኢህአደግ ውሳኔ ይህንን አካባቢ አሳልፎ ለመስጠት ያለመ ነው፣ ትግራይን ለማዳከም ያለመ ነው፣ በዚህም በዚያም መቁረጥ ማለት ነው የሚሉ ማደናገሪያ ሐሳቦችን ለማጥራት ያለመ ነው መግለጫው። አሁን እየተፈለገ ያለው የኤርትራ መንግሥት ወደ ሰላም ድርድር እንዲቀርብና ሁለቱም ሕዝቦች ወደ ነበሩበት ግንኙነት እንዲመለሱ ለመርዳት ነው። ከዚህ ባለፈ ቁራሽ መሬታችንን አሳልፈን አንሰጥም፣ እፍኝ አፈራችንን አሳልፈን አንሰጥም፣ የሌላውንም አንፈልግም። በሌላ በኩል ኤርትራውያንስ ውሳኔውን አስመልክቶ ምን ይላሉ? ተወልጄ ያደግሁት ኢሮብ ነው ያሉ አንድ ነዋሪነታቸው እዚህ በዋሽንግተን ዲሲ የሆነ ኤርትራዊ አነጋግሬአለሁ። ደስታ ባላሉ ደስታ ኢሮብ እባላሉ። የት አካባቢ ነው የሚኖሩት? ዋሽንግቶን አካባቢ ነው የሚኖረው ይሄንን የተደረሰውን ውሳኔ በመቃወም በኢሮብ የሚኖሩ ኢትዮጵያውያን የተቃውሞ ሰልፍ ማካሄዳቸውን ያውቃሉ? አላወቅኩም። እርሶ ተወልዶ ያደጉት የት ነው? ተወልጄ ያደግኩት ኢሮብ ነው፣ አሊተና ነው ተወልጄ ያደግኩት። እና በኢሮብና አካባቢዋ የሚኖሩ ኤርትራውያን ይህን የኢትዮጵያ መንግስትና ኢህአዴግ የደረሰበትን ውሳኔ እንዴት ነው ያገኘው? በጣም ጥሩ ነው። እንዲህ አሁን ዘገይተዋል ባይነኝ በሁለቱ መካከል የተደረገው እነሳ ያሳዝነናል። ግን ሆኖም ህግ ስላልተስማሙ ወደ ህግ ሄዱ። ህግ ካለ በኋላ ህግ ያለው መቀበል ነው የነበረባቸውና ዘገይቶ ሲል እስካ አሁን መቆየታቸው በጣም ነሳዝናል። አሁን ሰላም ማድረጋቸው በጣም የስደስታል። እንደሰሙት ጠቅላይ ሚኒስትሩ ኢትዮጵያ የአልጀርሱን የሰላም ስምምነት የምትቀበለው ያለምንም ቅድመ ሁኔታ እንደሚሆን አረጋግጠዋል። ይህን በተመለከተ እሱ ነው ያስደሰተኝ። ቅድመ ሁኔታ ማድረጋቸውን በያለፈው ጊዜ በጣም ያሳዙ ነበረ። አሁን አለ ቅድመ ሁኔታ መቀበላቸው በጣም ይደስታል። ለሁለቱም ጥሩ ነው። አመሰግናለሁ። አቶ ደስታ እግዚአብሔር ይስጥልኝ። አመሰግናለሁ። በአዲስ አበባ ዩኒቨርሲቲ ለዶክትሬት ድግሪያቸው የሚማሩት አቶ ብስራት ወለስላሴ በችግሩ ዙሪያ ሰፋ ያለ ማብራሪያ አላቸው። በእርሳቸው አስተያየት ሌሎች ጥሩ ናቸው የማይባሉ አማራጮች ላይ ከመውደቃችን በፊት ከሁሉም የተሻለውን የሰላም አማራጭ ለመያዝ ተጨማሪና አዳዲስ ጥረቶች ያስፈልጋሉ ይላሉ። የመጀመሪያው ከሁሉም በላይ የሚፈለገው እና ለሁላችን የሚጠቅመን ሰላም ስለሆነ በተቻለ መጠን አሁንም ቢሆን ሰላማዊ በሆነ መንገድ ድርድርና ውይይት ማጠናከር የሌሎች ማለት የአፍሪካም ሆነ የሌሎች ሀገሮች ትብብርን በመጠየቅ ኔጎሽሽን ማጠናከር ነው የኔ እንጂ አሁን እንደተባለ እንዳለ መሬት ላይ ተግባራዊ ማድረግ ከሚያመጣው ሰላም ይልቅ ችግሮች ይፈጥራል ብዬ ስለሚሰጋ ነው። አቶ ወልዴ ብስራት በበኩላቸው የሮብን ሕዝብ ሕልውና ለማስቀጠል ሊኬድበት ይቻላል የሚሉትን መንገድ አመላክተዋል። አሁን ኢትዮጵያና የኤርትራ ጦርነት ከተጀመረበት ጊዜ አንስቶ በተለይ የአልጀርስ ስምምነት ከተፈረመበት እለት ጀምሮ የምንተማመንበት ወገንም እርግጠኞች አይደለንም። እኛ የምንተማመነው በራሳችን ላይ ነው። ለመብታችን ራሳችን መቆም አለብን። እኛን ዓለም አቀፍ ህግን የሚያጋሩ ለአናሳ ብሔረሰቦች የሚቆሙ የሰብአዊ መብት ጥበቃ ተቋማት በዚህ ላይ ድምጻችን ልሰሙልን እንፈልጋለን። መንግስቱም ድምጻችን ልሰማልን እንፈልጋለን እስከ ተባበሩት መንግስታት ድረስ ጥሪያችን እንቀጥላለን ማለት ነው። የኢህአዴግ ሥራ አስፈጻሚ ኮሚቴ በቅርቡ ባከናወነው ስብሰባ ወደዚህ ውሳኔ የደረሰው ብዙ አስቦበት እንደሆነ የግንባሩ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ገልጸዋል። በሁለቱ አገሮች መካከል ዛሬ ያለው ሁኔታ ጦርነትም ሰላምም የሌለበት ነው የሚባለውን ሐሳብ እንደማይስማሙበት ገልጸው በሳቸው እምነት በሁለቱ አገሮች መካከል ዛሬ የሚታየው ሁኔታ ሞት አልባ ጦርነት ነው ብለውታል። ከዚያም አልፈው በዚህ የሰላም እጦት ምክንያት ኢትዮጵያ የሚደርስባትን የተለያዩ የምጣኔ ሀብትና ማኅበራዊ ጉዳቶችን ዘርዝረዋል። ከኢትዮጵያ በኩል ለተሰነዘረው አዎንታዊ የሚባል ተነሳሽነት ከኤርትራ የተሰጠው ይፋ ያልሆነ ምላሽ አሉታዊ እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጽሔት ትንታኔ ተሸጋግረናል። ኢትዮጵያ ውስጥ የአስረኛና የአስራ ሁለተኛ ክፍል ተማሪዎች ፈተና በሚወስዱበት ጊዜ በኦሮሚያና ና በሶማሌ ክልሎች አዋሳኝ አካባቢዎች ውስጥ የሶማሌ ክልል ልዩ ኃይል ያደርሰዋል በሚባል ጥቃት ምክንያት ብዙ ትምህርት ቤቶች መዘጋታቸውንና የብዙ ሺህ ተማሪዎች የትምህርት ሂደት መስተጓጎሉን የአካባቢው ነዋሪዎችና ባለስልጣናት ለአሜሪካ ድምፅ ተናግረዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያጠናቀረው ዘገባ አለ ሶሎሞን አባተ ያቀርበዋል። በቦረና ዞን የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ የሶማሌ ክልል ልዩ ኃይል እያደረሰ ነው ባሉት ተከታታይ ጥቃት ምክንያት በዚህ ዓመት ከአራት ሺህ በላይ ተማሪዎች የትምህርት ዕድል መጨናገፉን ለቪኦኤ አፋን ኦሮሞ ዝግጅት ክፍል ገልጸዋል። በተጨማሪም ከተማይቱ የግጭቶች ስፍራ እንድትሆን ሁኔታዎች በማስገደዳቸው መሰረታዊ ልማትም ተስተጓጉሎባታል ብለዋል። ከንቲባው አቶ አስቻለው ይህንኑ ጉዳይ ይዘው አዲስ አበባ ለሚገኙ የክልሉ ባለሥልጣናት አቤቱታ አቅርበው ሲመለሱ ለቪኦኤ የአፋን ኦሮሞ ዝግጅት ክፍል ባልደረባ ሶራ ሀለኬ በሰጡት ቃል እንዲህ ብለዋል። የተዘጉ ትምህርት ቤቶች አሉ። ከተማይቱ ውስጥ የሚገኘው ከፍተኛ ሁለተኛ ደረጃ ትምህርት ቤት ተዘግቷል። የሞያሌ አንደኛ ደረጃ ትምህርት ቤት ተዘግቷል። አርባሌ ትምህርት ቤት፣ ሸዋባሬ ትምህርት ቤት፣ የማኢጎ ትምህርት ቤት ተዘግተዋል። ይሁን እንጂ በዚሁ ባልተረጋጋ ሁኔታ ውስጥ ከሚመለከተው አካል ጋር በመሆን የስምንተኛ የአስረኛና የአስራ ሁለተኛ ክፍሎች ተማሪዎች በአግባቡ ባይማሩም ፈተና ላይ እንዲቀመጡ እያደረግን ነው። በዚህ ዓመት ውስጥ አንድ ቀን ጋብ አንድ ቀን ጋል እያለ ግጭቶች በየወቅቱ እንደሚከሰቱና በተለይም ለሁለተኛ ጊዜ ተፈጸመብን ባሉት ጥቃት ሳቢያ ትምህርት ቤቶቹ ሙሉ በሙሉ መዘጋታቸውን የሞያሌ ከንቲባ አቶ አስቻለው ተናግረዋል። ሰው የተሰበሰበበት ቦታ ላይ ቦምብ እንደሚጣል፣ መሳሪያ እንደሚተኮስ የገለጡት አቶ አስቻለው ቤተሰቦችና ተማሪዎችም ከተማይቱ ውስጥ በነጻነት ለመንቀሳቀስ መቸገራቸውን አመልክተዋል። ቱቃን ሳይጨምር የአካባቢው ነዋሪዎች የሚማሩት እዚህ ነው። የዝግጅትና ሁለተኛ ደረጃን ጨምሮ በእኔ ግምት በአጠቃላይ ከአራት ሺህ በላይ የሚሆኑ ተማሪዎች ናቸው ትምህርታቸውን ያጡት። ሞያሌ ወደ ኬንያ መሻገሪያ በር ብትሆንም ትኩረት ማጣቷን ወይም በርሳቸው አባባል መረሳቷንና የልማትም ተጠቃሚ እንዳልሆነች በመግለጽ አቶ አስቻለው ብሶት አሰምተዋል። ከተማይቱን የሚያቋርጠው ዋና መንገድም ሰሞኑን በጣለ ከባድ ዝናብ በጎርፍ መወሰዱን ከንቲባው አመልክተው አካባቢው ላይ ሰፍሯል ያሉት የሶማሌ ክልል ልዩ ኃይል እንደሚፈጽመው በጠቆሙት ጥቃት ምክንያት መንገዱን ለመጠገንም ብዙ ጊዜ መውሰዱን አስረድተዋል። በሌላ በኩል ደግሞ ሶራ ያነጋገራቸው የሞያሌ ወረዳ አስተዳዳሪ አቶ በጋጃ ሞርጌ በግጭቶቹ ምክንያት በወረዳው ውስጥ ስድስት የሚሆኑ ትምህርት ቤቶች መዘጋታቸውን ገልጸዋል። ጅሩ የሕዝቡ ጥያቄ የህግ የበላይነት ይከበር፣ ሕዝብ ላይ ቦምብ የሚወረውር አካል ይጠየቅ፣ ሰው የሚገድሉ የመከላከያ ሰራዊት አባላት ይጠየቁ እንዲህ አይነት አድራጎት እንዲፈጸም ከጀርባ ሆኖ የሚገፋፋም ይጠየቅልን የሚል ነው። ይሄ የእኛም ጥያቄ ነው። ተዋጊዎቹ እኛን ከዚህ አገር ማፈናቀል ነው የሚፈልጉት። ሞያሌ በደቡብ ኦሮሚያ ቦረና ዞን ውስጥ የምትገኝ ከተማ ስትሆን በወረዳው ውስጥ ከ362 ሺህ በላይ ሰው እንደሚኖር አስተዳዳሪው ገልጸዋል። ሞያሌ ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በስተ ደቡብ በኢትዮጵያና በኬንያ ወሰን ላይ ትገኛለች። ወደ ቀጣይ የመጽሔት ትንተናር ስንለፍ ከ2009 ዓመተ ምሕረት ክረምት ጀምሮ በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎችና ሌሎች ግለሰቦች ለበርካታ ዜጎች የተሰጠውን የመፈታት ዕድል እንዲያገኙ ቤተሰቦቻቸው እየጠየቁ ነው። በተመሳሳይ ጉዳይ ተጠርጥረው የታሰሩ ዜጎች እየተፈቱ ባለበት በዚህ ወቅት የእነዚህኞቹ ጉዳይ አለመታየቱን በመጥቀስም ለጠቅላይ ሚኒስትር አብይ አሕመድ አቤቱታ አቅርበዋል። እስክንደር ፍሬው ተከታዩን ዘገባ ልኳል። ፍትህ ለማግኘት የጠቅላይ ሚኒስትር አብይ አሕመድን ጣልቃ ገብነት የሚሹ ዜጎች ዛሬም ላቤቱታ ወጥተዋል። የለውጡ ንፋስ አልደረሰንም፣ አዲሱ አካሄድ እኛን ዘሉናል ያሉ ዜጎች ከበራፋቸው ነበሩ። ዛሬ ከሰዓት ወደ ጠቅላይ ሚኒስትር ጽፈት ቤት ያመሩት ከ2009 የክረምት ወራት ጀምሮ በቁጥጥር ስር የዋሉት የመንግሥት የሥራ ኃላፊዎች፣ ባለሀብቶችና ሌሎች ታሳሪዎች ቤተሰቦች ናቸው። የአዲስ አበባ መንገዶች ባለስልጣን ስራ አስኪያጅ ኢንጂነር ፈቃደ ኃይሌን ጨምሮ ሌሎች የስራ ኃላፊዎች ይገኙባቸዋል። ቤተሰቦቻቸው በዘመቻ የተያዙ ብሎ የሚገልጿቸው እነዚህ ታሳሪዎች ካለፈው ሰኔና ሐምሌ ጀምሮ በቁጥጥር ስር የዋሉና በተለያዩ መስሪያ ቤቶች በኃላፊነትና በተለያየ ደረጃ ይሰሩ የነበሩ ናቸው። ታሳሪዎቹ በአዲስ አበባና በፌዴራል መንገዶች ባለስልጣን፣ በገንዘብና ኢኮኖሚ ልማት ትብብር ሚኒስቴር፣ በመታራ በተንዳሆና በኦሞ ኩራ ስኳር ፋብሪካዎች፣ በአንበሳ የከተማ አውቶቡስ ድርጅት፣ በአዲስ አበባ ጽዳትና ውበት እንደዚሁም በሌሎች መስሪያ ቤቶች ይሰሩ ነበር። ዛሬ በጠቅላይ ሚኒስትር ጽፈት ቤት የተሰባሰቡትና አቤቱታ ያቀረቡትም በአጠቃላይ 162 ታሳሪዎችን እንወክላለን ያሉ ቤተሰቦች ናቸው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በተለያዩ ጉዳዮች የተጠረጠሩ ታሳሪዎች በይቅርታና ክስ በማቋረጥ እየተፈቱ መሆኑን እነዚህ ቤተሰቦች በቅርበት አስተውለዋል። የነዚህ በፖለቲካና በሙስና ተጠርጥረው የተያዙ ዜጎች መፈታት የእነሱንም ተስፋ ከፍ እንዳደረገውም ገልጸዋል። በዚያው ልክ ግን ይቅርታና ክስ ማቋረጡ ካለፈው ዓመት ጀምሮ በዘመቻ የታሰሩትም ቤተሰቦቻቸውን ለምን እንዳላካተተ እነዚህ አቤቱት አቅራቢዎች ግራ በመጋባት ይጠይቃል። ይህንን ቅሬታቸውን ከአንድ ወር በፊት ለጠቅላይ ሚኒስትር ጽህፈት ቤት አቅርበው ነበር። የጽህፈት ቤቱ ተወካይም አነጋግሮን ነበር ይላሉ ባለቤታቸው የታሰሩባቸው ዶክተር ገነት ግዛው። የጠቅላይ ሚኒስትር ቢሮ ዳይሬክተሩ መጥቶ አናግሮን ሁላችንን፣ የተወሰኑ ሰዎችን አናገረን። ግ ይህ የምታዩ ግሩፕ እዛ ነበረ፣ ዛሬ ያናግሯቸው። ይሄ ከወር በፊት ነው። እና ወደ አቃቤ ሕግ አትምጡ ደውላችሁ ጠይቁ ተባልን። ደብዳቤው እዛ ይገኛል። ጠቅላይ ሚኒስትር ቢሮ፣ ጠቅላይ አቃቤ ሕግ፣ ፍትህ ሚኒስተር ሂዱና እዛ ጠይቁ እዛ መስራት ያለባቸውን ነገር በደብዳቤ ነግረናል ከዛም በኋላ እዛ ሄደን ስንጠይቅ ለማነጋገር በፍጹም አይቻል ነገር ነው የምታናግረን ጸሀፊ ሆናት እነሆ ዛሬ ከአንድ ወር በኋላም እነዚህ የታሳሪ ቤተሰቦች ወደ ጠቅላይ ሚኒስትር ቢሮ ሄደዋል የጽህፈት ቤቱ ተወካይ አነጋግሮናል ምላሹ ግን ተመሳሳይ ነው ብለዋል ዶክተር ገነት በይቅርታና ክስ በማቋረጥ ዜጎችን መፍታቱ የእነሱንም ቤተሰቦች እንዲያካትትም በምሬት ይጠይቃሉ ሁሉም ሰው በየቤቱ ተዞሮ ቢታይ ብርበራ ቢካሄድ ተካሂደዋል። ሌሎች ሌሎች ነገሮች ተካሂደዋል። ምንም ነገር የሌለን ሰዎች ነን። ምንም እኛን የሚያስጠይቅ ነገር በስራ ሂደት ያለ ነገር ካለም በፍጥነት ተሰርቶ መውጣት ሲገባ ይሄውና፣ አስበሩ እንደገና በግንቦት ሲመጣ በተስፋ ነበር የምንጠብቀው። ያም ተስፋችን ጨለመ። ቀድሞንም ተስፋ አለማየት ይሻላል፣ ካየ በኋላ ደግሞ ሲጨልመ በጣም ይከብዳል እና እኛ በጣም ችግር ላይ ነን። ይሄ ሁሉ የምታየው ሴት ነው ስማቸው እንዲገለጽ ያልፈለጉ ሌላ የታሳሪ ቤተሰብም ዜጎችን በይቅርታና ክስ በማቋረጥ ከመፍታት አንጻር መንግስት አንድ ወጥ አሰራር መከተል እንዳለበት ይናገራሉ። እኛ ንጹህ ነን፣ መንግስት ችግራችን ላለን ይገባል ብለን ጠቅላይ ሚኒስትር ጽህፈት ቤት፣ ጠቅላይ ዓቃቤ ቤት ሁሉ እሷ እንደገለጸችው ሄደናል። አሁን እዛ ክርክር ውስጥ ሳንገባ መጨረሻ ላይ ወንጀል ሰርተዋል ነገር ግን ለሀገር መግባባት ሲባል ይቅርታ አድርገውላቸዋል። በግንቦት ሰባት አባል ተብሎ ትልልቅ ሰዎች ተፈተዋል። እኛ ማንም ሰው ተቋርጦላቸዋል ወይ ይቅርታ ወይም በክስ መቋረጥ እኛ እሱ ቅሬታ የለንም። እነዛ ሰዎች ለሀገር መግባባት ጠቅመው እኛ ለሀገር መግባባት ማንጠቅመው በምን መስፈርት ነው? እኛም ለሀገር መግባባት እንጠቅማለን? እንደውም ንጹህ ነን ብለን እናምናለን። ንጽህናችን ክርክር ውስጥ አንገባም፣ ግን እኛም ለሀገር መግባባት እንጠቅማለን። እኛ ቤተሰቦቻችን ሀገርን አገልግለዋል። ነጋዴዎች ከሆኑ ግብር ከፍለዋል። ስለዚህ እኩል ሊታዩልን ይገባል። አሁን እዛ ደርሰናል። ስለዚህ መንግስት የሚመለከተው አካል ሁሉ ይቅርታ አንድ አባት ለልጁ ይሄኛውን ይቅርታ ሁለቱን ጥፋት አጥፍተው አንዱን ገርፎ አንዱን ዝም ብሎ ላይ ያልፈው አይገባም። ወይ ሁለቱንም ይገርፋል ወይ ሁለቱንም በምረት ያልፋል። ስለዚህ ይሄ ይታይልን ነው። ዞሮ ዞሮ መጨረሻ ላይ ደግሞ አሁን መንግስት በቅርቡ የምረት አዋጅ ብሎ ለፓርላማ መርቶት የፓርላማ ወደ ህግና ወደ ፍትህ ቋሚ ኮሚቴ መርቶታል። እሱ ውስጥ እነሱም ደግሞ ይሄንን ግምት ውስጥ እንዲያስገቡልን ይገባል። እዚያ ላችሁት አሁን ስንት ቤተሰብ ትወክላላችሁ? እዚያ ላችሁት በቁጥር የፈረም ነው። በአጠቃላይ ግን ከ150 በላይ እንወክላለን። በተመሳሳይ ጊዜና ጉዳይ ከታሰሩት መካከል ወደ 15 የሚጠጉ ሰዎች መለቀቃቸው መሆኑን የሚገልጹት እነዚህ ቤተሰቦች እኛ ግን በእኩ ላይን አልታየንም ፍትህ ተጓሎብናል ይላሉ። ባለቤቷ በሰኔ 2009 የታሰረባት መቅደስ እቁባኤና ሌሎቹም አቤቱታ አቅራቢዎች ይህንኑን የሚያብራሩት ሲጀመር መጀመሪያ አቤቱታውን የጻፍንበት የጻፍ ነው ለጠቅላይ ሚኒስትር ዶክተር አብይ ነው፣ እሳቸው ነው መልስ እንዲሰጡን የፈለግ ነው የአቤቱታ ክፍል ተብሎ ሌሎች ሌሎች ቢሮዎች ምላሽ አጥጋቢ ያልሆነ ምላሽ እየሰጡን ነው እንጂ ያለው አሁንም ቢሆን ሁላችንም እንደተናገርን ፍትህ ነው የምንፈልገው። እኛ የቸገርን ፍትህ ነው እንዲፋጠንልን ነው የምንፈልገው። ያለምንም ነገር አመት፣ ሁለት አመትና ሶስት አመት መቆየት ቤተሰብ መበተን ነው። ለሰው ህይወት አለማሰብ ነው። ይሄን ነገር መንግስት አይቶ ለእኛ አስቸኳይ መፍትሄ እንዲሰጠን ነው የምንፈልገው። ምንድን የታሰረብሻንች ባለቤት ወንድማቸው እንደታሰረባቸው የገለጹት አቶ አንድነት ሽፈራው ደግሞ ጥያቄያችን በእኩል አይን የመታየት ነው ብለዋል። አንደኛ ጠቅላይ ሚኒስትሩ በሚያደርጓቸው ንግግሮች ውስጥ ከሚጠቅሷቸው ነገሮች አንዱ ሁሉም ዜጋ በህግ ፊት እኩል ነው ኢትዮጵያ ማለት አንቺ፣ አንተ፣ እኔ ነን ብለዋል። አደለ እዚህ ጋር ይህንን ካደረጉ በኋላ ደግሞ ማለት ነው የምህረትና የይቅርታ ጥያቄዎች ሲመጡ፣ አንዱ እየወጣ አንዱ የሚቀርበት ምንም ምክንያት የለም። ሁላችንም ለሀገሪቷ ጠቃሚዎች ነን። ሁላችንም ለሀገሪቷ ዜጋዎች ነን። ኢትዮጵያ የምትቆመው ሁላችንም የምናዋጣው ነገር ነው። ይህ የቀረበው የይቅርታ እናንተን በምን መስፈርት ነው? ትናንትና በተመሳሳይ ክስ ተከሰው የነበሩ ሰዎች አሉ። በተመሳሳይ ክስ ተከሰው የነበሩ ሰዎች ከመሀላቸው ፒክ እየተደረጉ የተወሰኑ ሰዎች ሲወጡ እዛ የቀሩት ሰዎች ማለት ነው ምንድን ነው ምክንያቱ? መስፈርቱ ምንድ ነው? ሁለተኛ ነገር ደግሞ ይህንስ የሚሰራው ማን ነው? ከታሳሪዎቹ መካከል ስኳርን ጨምሮ ሌሎች ሕክምናዎችን የሚወስዱ እንደሚገኙበት የገለጹ ቤተሰቦችም በዚያ መቆየታቸው እንደሚያሳስባቸው ጠቅሰዋል። በጉዳዩ ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከፌዴራል ጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግኩት ጥረት እስካሁን አልተሳካም። ታሳሪዎችን በይቅርታና ክስ በማቋረጥ የመፍታቱ ሂደት እንደሚቀጥል በቅርቡ ለአሜሪካ ድምፅ የገለጸው የፌዴራል ጠቅላይ ዋና አቃቤ ሕግ መስፈርቶቹንና የሚፈቱበትን ቅደም ተከተል በተመለከተ ግልጽ ያለ ማብራሪያ አልሰጠም። ተቃዋሚዎችና የፖለቲካ ተንታኞች መንግስት አሳሪዎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንደሆነ ሲገልጹ ቆይተዋል። የኢትዮጵያ ፓርላማ የምህረት አሰጣጥና አፈጻጸም በተሰኘ ረቂቅ አዋጅ ላይ ሰሞኑን መነጋገር መጀመሩ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የሮሞዳንን የዕለት ተዕለት የጾም ፍቺ ምክንያት በማድረግ ፕሬዚደንት ትራምፕ ባለፈው ረቡዕ ዋይት ሀውስ ውስጥ የራት ግብዣ አድርገው ሲያበቁ የማፍጠር ስነ ስርዓት አስተናግደዋል። ይህም ወደ ስልጣን ከመጡ ማለት ፕሬዚደንት ትራምፕ ለመጀመሪያ ጊዜ እንደሆነ ተነግሯል። በተጋባዦቹ የስም ዝርዝር ውስጥ ታዲያ ዲፕሎማቶች አሉበት። የራሳቸውን የማፍጠሪያ ምሽት ከዋይት ሀውስ ውጭ እያዘጋጁትን ሙስሊም አሜሪካውያንን ግን እንዳላካተተ ተጠቁሟል። ዝርዝሩ በፓትሲ ዊንዳኩስዋራ ዘገባ ውስጥ ይገኛል። አዲሱ አበባ ያቀርበዋል። በዚህ ሳምንት ከዋይት ሀውስ ይፋ የሆነው መልእክት ፕሬዚዳንት ትራምፕ ስለ ሮመዳን ጾም ያስተላለፉት ነበር። በዚህ ምሽት ስብሰባችን ከዓለም ትልቁን የተቀደሰ መንፈሳዊ የባህል ወር እናከብራለን። ማፍጠር የቤተሰብን አንድነት የሚያመለክት ከፍተኛ መንፈሳዊ ስብስብ ነው። እዚህ ለተገኛችሁና በመላው ዓለም ላላችሁ ሙስሊሞች ሁሉ ረመዳን ሙባረክ። በፕሬዚዳንታዊው የምረጡኝ ዘመቻ ወቅት በእስልምና ላይ የነበራቸውን አቋም ለወጥ ባደረገ መልኩ ሲናገሩ ደግሞ ሙስሊሞች በጠቅላላ ወደ ዩናይትድ ስቴትስ እንዳይገቡ መልእክት አስተላልፋለሁ ብለዋል። ይህም ፕሬዚዳንት ሆነው ዋይት ሀውስ ሊገቡ ወር ሲቀራቸው በሰባት የእስልምና እምነት ተከታይ አገሮች ነዋሪ ለሆኑ ሙስሊሞች ያስተላለፉት መልእክት ነበር። የዩናይትድ ስቴትስ ፕሬዚዳንቶች ላለፉት 20 ዓመታት ዋይት ሐውስ ውስጥ የማፍጠር ስነ ሥርዓት አስተናግደዋል። ትራምፕ ያን የቆየ ባህል ባለፈው ዓመት ሽረውታል። የዋይት ሐውስ ተጋባዦች የዚህን ዓመት የሮምዳን ሲያፈጥሩ ከፕሬዚዳንቱ ጎን ለተቀመጡት ለኢንዶኔዥያው አምባሳደር ቡዲ ቦወሌኮስኖ ግን ጥሩ ስሜት ሰጥቶ ነበር። አሜሪካ በመላው ዓለም ለሚገኘው ሙስሊም ማኅበረሰብ ወዳጅ መሆኗን ፕሬዚዳንት ትራምፕ ጠንካራ መልእክት ለማስተላለፍ የሞከሩ ይመስለኛል። ይህም መልእክት ጥሩ ተቀባይነት እንደሚኖረው አምናለሁ። በሮመዳን ፍቺ የሚደረገውን የማፍጠር ሥነ ሥርዓት ማስተናገድ አክራሪነትን ለመዋጋት ለሚሻ አንድ የዩናይትድ ስቴትስ ፕሬዚዳንት ከፍተኛ ጠቀሜታ እንዳለው በውጭ ጉዳይ ሚኒስቴር የሙስሊሙ ማኅበረሰብ የቀድሞ ተወካይ ፋራ ፖንዲት ይገልጣሉ። ያን የአክራሪነት ስጋትና ዛቻ በኃይል ማስወገድ አይቻልም። የተለሳለሰ አካሄድም ያስፈልጋል። የአክራሪነት ርዮተ ዓለምን ለማስወገድ መከተል ያለብን ስትራቴጂም እነርሱ ከሚለው ይልቅ እኛ የሚለውን ሐረግ መጨመር ግድ ይላል። አሜሪካ ደግሞ ከእስልምና ጋር ጦርነት ላይ አለመሆኗም ግልጥ ሊሆን ይገባል። በአሁኑ ዓመት ዋይት ሐውስ ውስጥ ያፈጠሩ ተጋባዦች ውስጥ አሜሪካውያን ሙስሊም ድርጅቶችን የተወከሉ እንግዶች አልነበሩም። ይልቁንም እነዚህ ሙስሊም አሜሪካውያን ዋይት ሐውስ ውጪ የራሳቸውን ምሽት አዘጋጅተው አፍጥረዋል። ኢፍ ዘ ፕሬዝደንት ኦፍ ዘ ዩናይትድ ስቴትስ ዋንትስ ቱ ኢንጌጅ የዩናይት ስቴትሱ ፕሬዚዳንት ከአሜሪካውያን ሙስሊም ማህበረሰብ ጋር መቀላቀል ወይም መቀራረብ ከፈለጉ ሚዛን ባለው መንገድ በእኩል ዓይን ሊመለከቱን በተገባ ነበር። ያን ግን አላደረጉም። የሙስሊሙ ማህበረሰብ መሪ ጆሃሪ አብዱል ማሊክ አድማጮች የምትከታተሉት በ19 ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻቸው ሰለሞን ክፍሌና ቆንጂ ታየነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። የጥያቄው መልስ በኢትዮጵያ ስለ ሕዝብ ከመኖሪያው መፈናቀልና መፍትሔዎቹ መልስ የሚሰጡን ዶክተር ያዕቆብ ኃይለማርያም መሆናቸውን ስናሳውቅ ሰሞነኛ በሆነው የኢትዮ ኤርትራ ጉዳይ ላይም መልስ ይስጡን የሚሉ ጥያቄዎች ከአድማጮቻችን ቀረቡ። በተለይም በአሰብ ወደብ ታሪካዊ ባለቤትነት ላይ ዶክተር ያዕቆብ አሰብ የማናት የሚል መጽሐፍ አስነብበዋል። በተለያዩ ጊዜያትም ጽሑፎች አቅርበዋል። ዶክተር ያዕቆብ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ የሩዋንዳን የዘር ፍጅት ለመዳኘት የተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ሕግ ነበሩ። በድንበር ጉዳይ ተመሳሳይ ታሪክ ባላቸው በናይጄሪያና ካሜሩን መካከል በተካሄደው የድንበር መካለልም የተባበሩት መንግስታት ድርጅት ሠራተኛ ሆነው አገልግለዋል። ወደ ክፍል አንድ ለጥያቄው ፕሮግራም እናልፋለን። አዘጋጅና አቅራቢዋ ትዝ ተበላቸው ናት። የአድማጭ ጥያቄ አስቀድማለች። ሰላም ቪዎች ጥያቄ ኢትዮጵያ በምስራቅ አፍሪካ ዳርቻ ያለች ሀገር ሆና ለምንድን ነው ያለ ባህር በር እንድትቀር የተወሰነው? እንደሚታወቀው በዘመናት ጅቡቲን ጨምሮ አሰብ፣ ምጽዋም የኢትዮጵያ እንደነበረች ታሪክ ይመዘግባል። ግን የትኛው የአፍሪካንም የዓለም አቀፍ ሕግ ነው ያለ ባህር ዳርቻ ትቀር ብሎ ያለው ወይስ የውጭ ወራሪዎች ወይም የቀኝ ገዢዎች የቆየ ፍላጎት ከሆነስ የሚል ጥያቄ ለመጠየቅ እወዳለሁ። ወንደሰን ግዛው ነኝ ከቦንጋ ከፋ። እሺ፣ የአቶ ወንድ ወሰንን ጥያቄ የመሰለ በአሰብ ላይ አጠር ያለ ገለጣ እንዲያደርጉልን የሚጠይቅ እንዲሁም ከአቶ ጌታነህ በኢሜይል ደርሶናል። በፌስቡክ ደግሞ ሻምበል ሀብቴ አሰብ የኢትዮጵያ እንደሆነ ብዙ ጊዜ በመረጃ ይጠቁማሉ ና በዚህ ላይ አንድ ሀሳብ እንዲሰጡን የሚል ጥያቄ አቅርበዋል። አቶ አበበ ተፈራ መኮንንም እንዲሁ ተመሳሳይ ጥያቄ አቅርበዋል ና ስለ አሰብ ወደብ በእርሶ ምርምር መሰረት ያለትን ሀሳብ ያካፍሉን። እንግዲህ የአሰብ መነሻ ሮቢታኖ የሚባል የጣላን ኩባንያ ከሱልጣን ኢብራሂም ከአፋሩ ሱልጣን ገዝቶት ነበር። የንግድ መርከብ ማቆሚያ ነበረ። በዚያን ጊዜ አጼ ምኒልክ የግዛቸው የግዛታቸው ወሰን ለዓለም ሕዝብ አስተዋውቀዋል። ወሰኔ እስከ ቀይ ባህር ይደርሳል፣ በምዕራብ እስከ ሱዳን ይዘልቃል ብለው አስታውቀዋል። በዚያን ጊዜ እንግዲህ ቁጥጥር የለም። የአፋሩ ሱልጣን አጼ ምኒልክ ሳያውቁ ወይም የሳቸው መንግስት ሳያውቅ ያንን ወደብ ሸጠው። ከዛ በኋላ ከአስራ አምስት ዓመት በኋላ ነው ኤርትራ የሚባል አገር ተፈጠረ እና በዚያን ጊዜ ኤርትራ የሚባለው በጣሊያኖች ተይዞ ነበረ እና ጣሊያኖች አሰብን ወደ ኤርትራ አጠፉት። መነሻው እንደዚያ ነው። አሰብ አሁን የኤርትራ ነጻ በምትወጣበት ጊዜ የኤርትራ አካል አልነበረችም። አሰብ በዚያን ጊዜ ራስ ገዝ ነበረች እና በሺህ ዘጠኝ መቶ ስልሳ አራት ዓመተ ምህረት የአፍሪካ ሕብረት ያወጣው አንድ ደንብ አለ ማንም ቅኝ ግዛት የሆነ ሀገር ነጻ ሲወጣ የያዘውን መሬት ብቻ ነው ይዞም ነጻ የሚወጣው እና ኤርትራ የኢትዮጵያ ቅኝ ግዛት ነኝ ስትል ለብዙ ዓመት ተከራክራለች። እና እውነትም ቅኝ ግዛት ከሆነች ቅኝ ግዛት መሆኗን ካመነች፣ ነጻ የምትወጣው ያንን የያዘችውን መሬት ነጻ በወጣችበት ጊዜ የያዘችውን መሬት ነበር ይዛ ነጻ መውጣት የነበረባት። በዛን ጊዜ ደግሞ አሰብ የኤርትራ አካል አልነበረ፣ ራስ ገዝ ነበረ። ብዙም ጊዜ ደግሞ የወሎ አካል ነበር። ስለዚህ ኢትዮጵያ በሚገባ በአሰብ ላይ ተገቢ እና ሕጋዊ የሆነ መብት ነበራት። ግን የኢህአዴግ በተለይ አቶ መለስ በእውነት እጃቸውን ታጥፎ ያስረከቡት ጉዳይ ነው። ዶክተር ያዕቆብ እንግዲህ ኢህአዴግን እና ኢፒኤልፍን የኤርትራ ሀርነት ግንባርን ያደራደሩት ሃርማን ኮሆን የሚባሉ የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ረዳት ሚኒስትር የነበሩት፣ እሳቸውም ብዙ ጊዜ ይናገራሉ። ኢትዮጵያን ወክሎ የተደራደሩ ባለስልጣናት አሰብን ለምን እንዳልጠየቁ ገርሞኛል፣ እና ካለኝም ቅራኔ ወይንም ጸጸት ኢትዮጵያ ያለ ወደብ መቁረተዋ ነው እያሉ ይናገራሉ። ሰሞኑን ደግሞ አንድ አዎንታዊ የሆነ እርምጃ ተወስዷል። ከኤርትራ ጋር ግንኙነቶችን ለማሻሻል የኢትዮጵያ መንግስት ተያዘ የተባለውን የባድመ ድንበር ለመልቀቅና ግንኙነቶችን ለማሻሻል በሁለቱ ሀገሮችና ህዝቦች መካከል እርምጃ ወስዷልና ከዚህ ጋራ ተያይዞ ምን ለውጥ መጠበቅ ይቻላል? ስለ አሰብ እንግዲህ አሁን ኤርትራ ባድመ ወደ ኤርትራ እስካልታጠፈ ድረስ በምንም አይነት አልደራደርም ብላ ነበር። አሁን ጠቅላይ ሚኒስትር ዶክተር አብይ ያለ ቅድመ ሁኔታ የድንበር ኮሚሽኑ ውሳኔ እንቀበላለን ብሏል። በድንበር ኮሚሽኑ ውሳኔ መሰረት በሺ ዘጠኝ መቶ አመተ ምህረት አጼ ምንሊክ በፈረሙት ውል ከጣሊያን ጋር በፈረሙት ውል መሰረት ባድመ ወደ ኤርትራ ይታጠፋል። ግን የድንበር ኮሚሽኑ ሁለት ኃላፊነት ነበረ። አንደኛው በወረቀት ላይ ወሰኑን ማስመር ነበር። ሁለተኛው ደግሞ ይሄ እንግዲህ ዲሊሚቴሽን ይባላል። ሁለተኛው ደግሞ በአካል ተገኝቶ በቦታው ችካል መትከል ይደነግግ ነበረ። ሁለተኛው ኃላፊነት ይሄ ነበረ። ችካል ከመተከሉ በፊት በወረቀት ከተካለለ በኋላ አቶ ኢሳያስ የሰላም አስከባሪ ቡድንን ከዛ አስወጣ። ቡድን ሲያስወጣ የድንበር ኮሚሽኑ አባላት ደህንን ለደህንነታችን ስጋት ነው በሚል ስለወጡ እና ችካል አልተተከለም እስከ ዛሬ ድረስ እና አሁን ዶክተር አብይ አለ ቅድመ ሁኔታ እንቀበላለን ሲሉ የግድ ቁጭ ብሎ መነጋገር መደራደር ያስፈልጋል። ምክንያቱም ያ በካርታ የተሰመረው ቤተ ክርስቲያንና መቃብር ይለያል፣ ትምህርት ቤት ለሁለት ይከፍላል። ይሄ ሊሆን የሚችል ነገር አይደለም። ስለዚህ በአካል ተገናኝቶ ድርድር ማድረግና ችካል በሚተከልበት ጊዜ እንዲህ አይነት ጉራማሌ ሁኔታ ሲፈጠር መደራደር ያስፈልጋል። ወደ ስምምነት መድረስ ያስፈልጋል። እንግዲህ ኤርትራ ይሄንን ለማለት ፈቃደኛ ነች ወይ? አሁን ኤርትራ ከሆነ ከዚህ በፊት እንደምትለው አይ፣ እኔ ውሳኔውን እንደወረደ ነው መፈጸም ያለብን ነው የምትለው። እንግዲህ ተማሪ ቤተ ሁለት ተከፍሎ መቃብርና ቤተ ክርስቲያን ተለይቶ ነው ማለት ነው። ምናልባት የዚህ የናይጄሪያና የካሜሩን ተሞክሮ ጉዳዩን ሊያብራራው ይችላል። እኔ በዚህ በሁለቱ መካከል በተፈጠረው የውዝግ ምክንያት የሕግ አማካሪ ተብዬ የተቀጠረ ነበረ በተባበሩት መንግስታት። ያንን በምናካልልበት ጊዜ በወረቀት ስናካልል ምንም የታየን ነገር የለም። በኋላ ግን በቦታው ተገኝተ ችካል ስንተክል አንድ ቤት ለሁለት ይከፍላል መስመሩ እና ናይጄሪያኖችና ካሜሩኒያኖች ተስማምተው ቤቱ ወደ አንዱ እንዲታጠፍ፣ ሌላው ደግሞ ናይጄ ወደ ካሜሩን እንዲታጠፍ ናይጄሪያ ደግሞ በለውጡ ሌላ ይሰጠዋል በሚል ተስማሙ። አሁንም ባድመም ላይ ቢሆን የግድ እንዲህ አይነት ድርድር መደረግ አለበት። ድርድሩ ደግሞ ዋናው በኢትዮጵያና በኤርትራ መካከል ሰላም ሰፍኖ የሚኖረው የኢትዮጵያ የባህር በር መብት እስከተገበረ ድረስ ነው። ይሄ ዘላለማዊ ጥያቄ ነው። ለኢትዮጵያ መቶ አስር ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ተዘግቶበት ሊኖር አይችልም። በጣም በጣም አስቸጋሪ ሁኔታ ነው የሚፈጥረው። ዛሬ ለምሳሌ ለጅቡቲ በቀን ሁለት ሚሊዮን ዶላር ነው የሚከፈለው፣ በአመት ከሁለት ቢሊዮን ዶላር በላይ ነው የሚከፈለው። እንዲያውም ጅቡቲ በዓለም በጣም ውድ ከሚባሉ ወደቦች አንዱ ነው። ስለዚህ አሁን በድርድሩ ጊዜ ባድመንም በሚያስረክቡ አስረ እናስረክባለን ብለዋል። በሚያስረክቡበት ጊዜ የኢትዮጵያ የባህር በር ጥያቄ መመለስ አለበት። በእውነት ዘላቂ ሰላም ከተፈለገ፣ ወንድማማችነት ከተፈለገ በዛ አይነት ነው መፈታት ያለበት። ዶክተር ያዕቆብ ኃይለ ማርያም ለሰጡኝ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው። እሺ፣ እኔም አመሰግናለሁ። በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲና የፍትህ ጮራ ተስፋ ተንጸባርቋል። ተስፋ ነው ምለው እስካሁን ድረስ ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢ የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኚህ ከነጻነት ከዲሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጥኖት ሰጥተው እንዲከታተሉት የሚገባ ነገር ነው። ዶክተር ያዕቆብ ኃይለማርያም ስለ ሕዝብ ከመኖሪያው መፈናቀል ለአድማጮች የሰጡት መልስ በነገው ዕለት ይቀርባል። እንድታደምጡ ከወዲሁ እንጋብዛለን። ዝግጅታችን ይቀጥላል። አፍሪካ ነክ ርዕሶች አይደለም አርብ ነውና አፍሪካ በጋዜጦች ነው አሁን የሚቀርበው። አዘጋጅና አቅራቢ አዳነች ፍስሃዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከኤርትራ ጋር እርቅ ለመፍጠር የሰላሙን ስምምነት ተቀበለች፣ ኢትዮጵያ የውጭ ባለሀብቶችን ለመሳብ ለውጥ አደረገች፣ አንድ አዞ በማጥመቅ ስነ ስርዓት ላይ የነበሩ ቄስን መግደሉ ተዘገበ፣ የሚሉትን ርዕሶች ናቸው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ቢቢሲ ማለት የብሪታንያ ዜና ስርጭት ኮርፖሬሽን ኢትዮጵያ ከኤርትራ ጋር ሰላም ለመፍጠር ስላደረገችው ውሳኔ ሲዘግብ ከ16 ዓመታት በፊት የሁለቱን አገሮች ድንበር ኮሚሽን የሰጠውን ውሳኔ እንደምትቀበል ማስታወቋን ዘግቧል። በውሳኔው መሠረት ባድመ የመሳሰሉት አከራካሪ ግዛቶች ለኤርትራ እንዲሰጡ ተበይኗል ይላል። ይህ ውሳኔ ከ20 ዓመታት በፊት በኢትዮጵያና ኤርትራ መካከል ጦርነት የጫረውን ጠብ ያከትማል ማለት እንደሆነም የቢቢሲው ዘገባ ጠቅሷል። በሁለት ዓመታቱ የጦርነት ጊዜ በሁለቱም በኩል በአስር ሺዎች የሚቆጠሩ ሰዎች አልቋል። የኢትዮጵያ መንግሥት ስለ ድንበሩ አከላለል እንነጋገር በማለት እስካሁን ባለው ጊዜ ከባድም ሳይወጣ ቆይቷል። ኤርትራም መጀመሪያ ግዛታችን ይመለስና ከዚያ በኋላ እንነጋገራለን በማለት ኢትዮጵያ ግዛቴን ይዛለች በሚል ስትከስ ቆይታለች ይላል የቢቢሲ ድረገጽ ላይ ወጣው ዘገባ። የኤርትራ መንግሥት ካለምንም ቅድመ ሁኔታ ተመሳሳይ አቋም መውሰድ ይኖርበታል ለረጅም ጊዜ ያጣነውን የሁለት እህትማማች ሀገሮች ሰላምን በፊት ወደ ነበረው ለመመለስ ያቀረብነውን ጥሪ መቀበል አለበት ሲል የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በፌስቡክ ላይ መልእክት ማስተላለፉን ዘገባው ጠቅሷል። ኤርትራ ኢትዮጵያ የድንበር ኮሚሽኑን ውሳኔ ካለምንም ቅድመ ሁኔታ እስካልተገበረች ድረስ የምንነጋገረው ነገር የለም ስትል ቆይታለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ከኤርትራ ጋር ሰላም የማውረድ እቅድ እንዳላቸው በማስታወስ የቢቢሲው ድረ ገጽ ዘገባውን ደምድመዋል። ብሉምበርግ የዜና አገልግሎት በበኩሉ በህዝብ ብዛት ከአፍሪካ ሁለተኛ የሆነችውና በፈጣን ኢኮኖሚ እድገት ከአገሪቱ ቀዳሚው ቦታ የያዘችው ኢትዮጵያ የውጭ መዋለነዋይ እየጋበዘች ናት ይላል። ጽሑፉ አያይዞም እስካሁን ባለው ጊዜ ዝግ ሆና የቆየችው ኢትዮጵያ ባለፈው ማክሰኞ የመንግሥት ይዞታ በሆነው ቴሌኮም፣ በኤነርጂ ማመንጫና በአቪዬሽን ኩባንያዎች ባለሀብቶች አክሲዮን እንዲገዙ ኢትዮጵያ መጋበዟን ዘግበዋል። በእንዲህ አይነት ግዙፍ ገበያ እንዲህ አይነት ተደራሽነት ማግኘት ደግሞ በቀላሉ የማይገኝ ዕድል ነው ሲልም አክሏል። እንዲህ አይነቱን ፍሰት ወደ ሀዲድ መንገድ፣ ወደ ስኳር ፋብሪካና ወደ ኢንዱስትሪ ፓርኮችም እንደሚዳረስ ይህ ደግሞ በጉጉት ሲጠበቅ የነበረው የገበያ ለውጥ መሆኑንም አውስቷል። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የሀገሪቱ ወታደራዊ ኃይል በኢኮኖሚ ያለውን ሚና ለመቀነስ እርምጃ ወስደዋል። ከኤርትራ ጋር ያለውን ጠብ በሰላም ለመፍታት ወስነዋል። የወቅቱ ጠቅላይ ሚኒስትር ስልጣን ከያዙ ወዲህ የፖለቲካው ድባብ ተሻሽሏል ይላል የብሉምበርግ ዘገባ። ኢህአደግ ስልጣን ከያዘ ወዲህ በዘረጋው የመሰረተ ልማት ውጥን ምክንያት በ6.4 ቢሊዮን ዶላር የሚገነባው የታላቁ ሕዳሴ ግድብንም ጨምሮ የኢትዮጵያ ኢኮኖሚ ካለፈው አስርተ ዓመት ወዲህ ከማንኛቸውም የአፍሪቃ ሀገሮች በላቀ ፍጥነት ለማድረግ አስችሏል፣ ይላል ዘገባው። የኢኮኖሚው ለቀቅ ማለት ትልቅ የመሠረተ ልማት ውጥኖች፣ ወደ ሁለት አሃዝ የሚጠጋው የኢኮኖሚ እድገት እንዲሁም ማራኪ የሥራ ኃይሏ ከአዲሱ ንቁ አመራር ጋር ተዳምሮ ኢትዮጵያ ለውጭ ባለ ሀብቶች እንቅልፍ ላይ ያለች ግዙፏ የአፍሪቃ ኃይል ልትሆን እንደምትችል ብሉምበርግ የዜና አገልግሎት አስገንዝቧል። ለባለ ሀብቶ ችግር የሚሆነው የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ከስልጣን እንዲሰናበቱ ያስገደደው ህዝባዊ መነሳሳትና ብሔር ተኮር ኃይል ተጠቃሚነት መሆኑን ዘገባው ማውሳቱ አልቀረም። መንግስት የአገሪቱን ኢኮኖሚ ለባለ ሀብቶች ለቀቅ ቢያደርግም መዋለነዋይ አፍሳሾች አብዛኛውን የአክሲዮን ድርሻ ሊያገኙ እንደማይችሉ ግልጽ አድርጓል። የባንክ ዘርፉም ለውጭ ባለሀብቶች ዝግ ሆኖ እንደሚቀጥል የብሉምበርግ ዘገባ ጠቅሷል። የኢትዮጵያ ኢኮኖሚ ሰማንያ ቢሊዮን ዶላር መሆኑን የጠቆመው ብሉምበርግ ከሰሐራ በመለስ ካሉት የአፍሪካ ሀገሮች የአክሲዮን ልውውጥ ባለመኖር ሁለተኛው ትልቁ ኢኮኖሚ እንደሆነ የብሉምበርግ ዘገባ ጠቅሶ ቀዳሚዋ አንጎላ መሆኗን አውስቷል። የኢትዮጵያ ቴሌኮም 60 ሚሊዮን የተንቀሳቃሽ ስልክና የየብስ ስልክ ተገልጋዮች ያሉት ግዙፍ ኩባንያ ሲሆን ከአፍሪቃ ትልቁ ከሚባለው የናይጄሪያ ኤምቲኤን ኩባንያ ጋር የሚመጣጠን ቢሆንም ገበያው ብዙም አልተገባበትም ይላል ዘገባው። የኢትዮጵያ አየር መንገድ ግን ከአህጉሪቱ እጅግ የተሳካለት ኩባንያ ነው። ከአዲስ አበባ ተነስቶ ወደ ሰባ የሚጠጉ ከአፍሪቃ ውጭ የሆኑ የዓለም ሀገራት መዳረሻዎች እንዳሉት፣ በአህጉሪቱ ውስጥ ደግሞ ስልሳ የሚሆኑ መዳረሻዎች እንዳሉት የብሉምበርግ የዜና አገልግሎት ዘገባ ጠቅሷል። ኒስ ዊክ ላይ የወጣ ዘገባ ደግሞ ባለፈው እሁድ ኢትዮጵያ ውስጥ በተካሄደ የማጥመቅ ስነ ስርዓት አዞ በድንገት የሃይማኖት መሪን አጥቅቶ እንደ ገደላቸው ዘግበዋል። ዶቼ እሼት የተባሉ የፕሮቴስታንት ቄስ አርባ ምንጭ ከተማ አጠገብ በሚገኘው አባያ ሐይቅ ላይ ሰዎችን በማጥመቅ ስነ ስርዓት ላይ ነበሩ። ሰማንያ የሚሆኑ ሰዎችን ለማጥመቅ ተገኝተው ነበር። ነገር ግን አንድ ሰው ብቻ እንደተጠመቀ አዞ ዘሎ ቄሱን በማጥቃቱ ለሞት ተዳረጉ። የአካባቢው ነዋሪዎች አሳ አስጋሪዎችና ምዕመናኑን ቄስዶችን ለመርዳት ሞክረዋል። ነገር ግን እግራቸው፣ እጃቸውና ጀርባቸው ላይ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው ማለፉን የፖሊስ መኮንን እውነቱ ካንኮ ገልጸዋል። አዞው አስከሬናቸውን እንዳይወስድ ሲሉ በአሳ ማስገሪያ መረብ ውስጥ አስገብቶ እንደ ተከላከሉ የኒውስዊክ መጽሔት ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። የፕሮግራም ማሳሰቢያ በፖለቲካ ዓለም ውስጥ እኮ እንደው አንድ ሰው ስለወደድነው ስላደነቅነው በሁሉም ነገር እንስማማለን ማለት አይደለም። ኢትዮጵያ ሀገራችንን ባለፉት ሀያ ሰባት ዓመት እኮ እንደዚህ የቆየችው በዚህ ስርዓት ስለሆነ እኮ ነው እንጂ ይሄ ስርዓት ከመምጣቱ በፊት እኮ አስራ ሰባት ተገንጣይ ድርጅት የነበረበት በጦርነት ስንት ህዝብ አልቆቁ ነው እዚህ ደረጃ ላይ ይመጣል በዛ ሰዓት እንደ አማራጭ ሆኖ ቀርቦ በዛ ጊዜ የነበረው የፖለቲካ ፓርቲ መጀመሪያ በላይነት ነበረው። ይህንን ስርዓት ዘርግቶ ይኸው ለዚህ ቆይተናል። ይሄ ቋንቋና ዘውግ መሰረት ያደረገ እኮ የፌዴራል ስርዓት ወይም ያልተማከለ የፖለቲካ ስርዓት በዓለም ላይ ብዙ ሀገሮች አሉ። ህንድ፣ አውሮፓ በደንብ አጣምረው እየሄዱበት ያለ ኢትዮጵያ ውስጥ የማይሰራበት ምንም ምክንያት የለም። ጥያቄ ያለው ፌዴራል ሀዳዊ መንግስት መሆኑ አይደለም። ጥያቄው ያለው አሁን ኢትዮጵያ ባለችበት ሁኔታ በአቤታዊ ዲሞክራሲያዊ ስር ማለት ነው። አሁን ኢህአዴግ እያራመደ ያለው ዲሞክራሲያዊ ማዕከላዊነት፣ ይሄ የዘውግ ፌዴራሊዝም እንዴት አብሮ ይሄዳል የሚለው ጥያቄ ነው ያልተፈታው እና እስካሁንም ቤተሙከራ ነው እንጂ ኢትዮጵያ የሆነችው መፍትሄ አልሆነም ይሄ ፌዴራሊዝም። ይህንን ደግሞ ከራሳቸውም እየሰማን ያለንበት ሁኔታ ነው። በምን? በቲዮሪ ወይንም በጽንሰ ሀሳብ ሳይሆን በተግባር ተሞክሮ ከሌሎች ከዚህ በፊት ከነበሩት የበለጠ ግጭትን የፈጠረ በኢትዮጵያ ጎሳዎች መካከል ተብሎ ተነግሯል። ያ ብቻ አይደለም። የተሃድሶ ለውጥ በኢትዮጵያ እድሎችና ፈተናዎች በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣዋለሁ የሚለውና እንዲያመጣ የሚጠበቀው ለውጥ እና ምላሽ የሁለት ወገን እይታዎች ለመቃኘት የታለሙ ጭብጦች ላይ ያተኮረ ተከታታይ ክርክር ነገ ይቀርባል። ተከራካሪዎች አቶ መኮንን ካሳ ከዩናይትድ ስቴትስ የዋሽንግተን ግዛት ዋና ከተማ ሲያትል፣ እንዲሁም በኢትዮጵያ ጉዳዮች ላይ ባተኮሩ ጽሑፎቹ የሚታወቀው አቶ ክንፉ አሰፋ በኔዘርላንድስ አምስተርዳም ከተማ ነዋሪ የሆነ ጋዜጠኛ ነው። ከወዲሁን ጋብዛለን። በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀን ዝምዝም ዝም የሰበረ አቋም ከወደ አዲስ አበባ ተሰምቷል። ኤርትራ መልስ አልሰጠችም። ለመሆኑ ይህ የኢትዮጵያ መንግሥት መግለጫ ምን ማለት ነው? ውይይት ይዘናል። የሁለቱን ሀገራት ህዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው የምለው ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራንም ወገኖች በኢትዮጵያኖችም ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል። እና በዚህ አቅጣጫ ከሄድን ችግሩን ማንሰራበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። ኢትዮጵያ መንግስት ወርውሯል ወርውሯል ማለት ተቀብያለሁ ብሎ በግልጽ ለዓለም ነው ያወጀው፣ ዓለም ባለበት በገሀድ ነው፣ በድብቅ ሳይሆን። ከአስመራም በኩል አንድ አይነት ምላሽ እንዲሁ ሳይውል ሳያድር ያስፈልጋል። ሳምንት ቀንና ቀንን እየወለደ ሲሄድ፣ ሁለት ሳምንት ሶስት ሳምንት ወር ዝም ዝም ዝም ከሆነ ነገሩ ሁሉ ሊያበላሸው እና ይሄንን ትልቅ ወርቃማ ኦፖርቲኒቲ ሊያዳክመውና ተቸለሰ ውሃ ሊያፈስበት ይችላል የሚል አስተያየት ነው የምሰጠው። ዶክተር ብሩክ ኃይሉ በዩናይትድ ስቴትስ ኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። የኢትዮጵያና የኤርትራ ጦርነት እንዳቆመ የኢትዮጵያ ተጠባባቂ አምባሳደር ሆነው ዋሽንግተን ዲሲ ላይ ሰርተዋል። የነበረውን ሁኔታ ለዓለም አቀፉ ማኅበረሰብ በማሳወቅ በኩልም ሰፊ ድርሻ ነበራቸው። እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ በትንሹ አቅሜ እንግዲህ አሁን ይህችን ዕድል ተጠቅሜ የኤርትራ መንግስት የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። ዶክተር ተስፋ ማርያም መሐሪ በለንደን ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያና በኤርትራ ግንኙነቶች ላይ ጥናቶችን ሠርተዋል። ሁለቱ ምሁራን ሞቅ ያለ ውይይት አካሂደዋል ከነገ በስቲያ እሁድ ከነሙሉ ውይይታቸው ይዘናቸው እንቀርባለን። በዚሁ እንሰናበት።